የጥያቄውን መልስ ዝግጅታችን ቀጥሎ ይቀርባል። የመን ውስጥ ለኢትዮጵያ መንግሥት የተሰጡትን የግንቦት ሰባት የፍትሕ ነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ የአቶ አንዳርጋቸው ጽጌን ዓለም አቀፋዊ ሕጋዊ መብት መነሻ ያደረገ ነው። የኢትዮጵያ መንግሥት የትጥቅ ትግል ያወጀ ነው በማለት ድርጅታቸውንና እርሳቸውን አሸባሪ ብሏል። የሁለቱን ጉዳይና የየመንን አሳልፎ መስጠት ዓለም አቀፍ ሕግ እንዴት ይመለከተዋል? በርካታ አድማጮች ጥያቄ ልካችሁልናል፣ እናመሰግናለን። ለፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው መስመሩን እንተዋለን። ፕሮፌሰር አድኖ አዲስ፣ በጣም አርጌ አመሰግናለሁ። የቱሌን ዩኒቨርሲቲ የህግና የህገ መንግስት ፕሮፌሰር ስለ ሰጡን ጊዜ እናመሰግናለን። እንግዲህ ሰሞኑን ለአድማጮቻችን ስናሰማ እንደነበረው ለዚህ ፕሮግራም መነሻ የሆነን የግንቦት ሰባት የፍትህና የነጻነት የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ የመን ውስጥ ለኢትዮጵያ መንግስት መሰጠታቸው ነው። ከዚያ ጋር እንግዲህ ተያይዞ የኢትዮጵያ መንግስት አሸባሪ ድርጅት ብሎ ቀደም ብሎ ግንቦት ሰባትን ፈርጇል። በፓርላማ ይሄ ጸረ ሽብር ህግ የተባለ አለና በሁለት ሺ ዘጠኝ አመተ ምህረት ህግ ሆኖ የወጣው እና በነዛ ላይ ለመወያየት ነው። ከአድማጮቻችን ግን በርካታ አቶ አንዳርጋቸው ጽጌን የተመለከቱ ጥያቄዎች መጥተዋል። እነሱን እንመልስና ጊዜ እንደፈቀደልን የጸረ ሽብር ህጉን፣ እንዲሁም ጋዜጠኝነት ላይ በተለይ ያለውን እንድምታ እንመለከታለን። አመሰግናለሁ። አስቀድሜ እንዳልኩት እንግዲህ የመጀመሪያውን ጥያቄ ያሰማውታለሁ። አማርኛ አዘጋጆች አንድ ጥያቄ አለ። ስለ አቶ አንዳርጋቸው ጽጌ በሚቀርበው ምክንያት ብዙ ነገር ተብለዋል፣ ግን እኔ ግልጽ ሊሆን ላይ ከህግ አኳያ ለአቶ አድነው አዲስ የሚጠይቁልኝ አንድ የውጭ ሀገር ዜጋ በኢትዮጵያ ፖለቲካ መግባት መሳተፍ ይቻላል ወይ? እንደምናውቀው የአቶ አንዳርጋቸውና የድርጅታቸው መንግስት እስከ በሀይል ከመገልበጥ ድረስ ይሄዳልና አቶ አንዳርጋቸው እንደሰማ ነው እንግሊዝ ዜግነት እንዳላቸው የሰማ ነው እና የእንግሊዝ ዜግነት ይዘው በኢትዮጵያ ፖለቲካ መግባት ይችላሉ ወይ ከህግ አንጻር እንዴት ነው ለማለት ፈልጌ ነው። ከሌመን ተላልፎ ወደ ኢትዮጵያ ተሰጠ እየተባለ ብዙ ስለሚወራ ከፖለቲካና ከህግ አንጻር እንዴት ነው ለማለት ፈልጌ ነው። አመሰግናለሁ። ከዚህ ከአሜሪካ ነው አሰር ባላለሁ። እንግዲህ አቶ አሰር ከፖለቲካና ከህግ አንጻር ነው የሚሉት። ተመሳሳይ ጥያቄ አለን ላሰማሁት፣ ሌላ ጥያቄ ሄሎ፣ ጤና ስትልኝ፣ ቮይስ ኦፍ አሜሪካ ፕሮግራም አዘጋጆች፣ ከሁሉም ጥያቄ በፊት አንድ ግለሰብ ወይም ዜግነቱን የቀየረ ሰው ስለ ተወለደባት ሀገር መታገል ይችላል ወይ? በመሳሪያም ሆነ በሰላማዊ መንገድ እና አቶ አንዳርጋቸው ዜግነታቸውን ቀይረዋል፣ እንግሊዛዊ ናቸው እና የቀየሩትን ዜግነት ለሀገር ትግል ማዋል ይችላሉ ወይ ይላሉ። እንግዲህ ሌላው አድማጫችን እነዚህን ጥያቄዎች እንመልከት። ያው የአንድ ሳንቲም ሁለት ገጽታ እንደሚባሉ ናቸው። ለዚህ ነው አከታትዬ ያሰማሁት። አዎ፣ እግዚአብሔር ይስጥልኝ። እንግዲህ መጀመሪያ ጥያቄዎቹን ከመመለሴ በፊት የአሜሪካ ድምጽ ሬዲዮ በእነዚህ ርዕሶች እንድንወያይ ስለ ጋበዘኝ አመሰግናለሁ። በተጨማሪም ከአድማጮቻችሁ ጋር በጥያቄና መልስ መሰል ለመወያየት እድል ስለሰጣችሁኝ አመሰግናለሁ። ጥያቄዎቹ የሚሉት የውጭ ሀገር ዜጋ ሁለቱም ቢጨማመሩ የውጭ ሀገር ዜጋ መሳተፍ በፖለቲካም ሆነ በሌላ አንጻር ለመሳተፍ ይችላል ወይ ነው። እንደምንሰማው ሁሉ አቶ አንዳርጋቸው የታላቋ ብሪታንያ ዜጋ ናቸው። ነገር ግን አቶ አንዳርጋቸውም ቢሆኑ ሌሎች ቡድን አባሎች ከሀገር ወጥተው ከአንድ ሀገር ወደ አንድ ሀገር የሚሄዱት በሀገር ውስጥ ለመሳተፍ ሲፈልጉ መሳተፍ ስላቃታቸው ነው ወይም መሳተፍ ስላልተፈቀደላቸው ነው። ሀገራቸው ሁነው ቢሳተፉ የሚወዱ ናቸው። ብዙዎቹ እንዲያውም ታስረዋል። ከእስር ቤት ወጥተው ሁኔታው የማይመች ሆኖ ስለለቀቁ ነው እና የሌላ ሀገር ፓስፖርት መያዛቸው ከአንድ ሀገር ወደ ሌላ ሀገር ለመሄድ መጠለያ ያስፈልጋቸዋል። ያባረራቸውና እዚያ እንዳይሳተፉ ያደረጋቸው ሀገር ፓስፖርት መካሄድ ቢጀምሩ ብዙ አደጋ ሊደርስባቸው ይችላል እና የሌላ ፓስፖርት መያዛቸው ለጊዜ ከአንድ ቦታ ወደ ሌላ ቦታ መሄጃ መጠለያ ነው እንጂ እንደማየው ሰዎቹ የሀገራቸውን ዜግነት የሰጡ አይመስለኝም። በሕግ እነዚህ ሰዎች መሳተፍ የለባቸውም የሚል ሕግ የለም። በተለይ እዚያ ዘመድ ያለው ከዚያ የሚያውቀው ሰው ያለው ለዚያን ሀገር የዚያን ሀገር ሁኔታ በደንብ የሚከታተልና ለዚህ ሀገር ብዙ መስዋዕት የሰጠ ሰው ቢሳተፍ አትሳተፍ የሚል ህግ ያለ አይመስለኝም። እሺ አመሰግናለሁ። እስቲ ወደ ሦስተኛው ጥያቄ ልሂድ። ቀን አስጥልኝ። እኔ የምደውለው ከሎስ አንጀለስ ነው። አንድ ጥያቄ አለኝ። ከአሁን ድረስ የማይገባኝ ነገር ቢኖር ለመሆኑ ፕራይም ሚኒስተሩ በአሁኑ ሰዓት ያሉት ፕራይም ሚኒስተር አሸባሪዎች ብለው የውጭም ሀገር ሴትዝን ይኖራቸው የኢትዮጵያም ሀገር ሴትዝን ይኖራቸው ወይ እዚህም የሚሆኑ ውጭ የሚሆኑ አሸባሪ ከሆኑ እናገኛቸዋለን ምናምን ብለው የሰጡት ኮሜንት አለ። ለመሆኑ በደርግ በነበረ ጊዜ የህዋትና ኤርትራ ሲታገሉ ነጻነት ብለው ሲታገሉ ብዙዎቹ ውጭ ሀገር ነው የኖሩት። በሱዳንም እያደረጉ ትግላቸውን ሲመሩ ነበር የሚታዩት። እነዚህ ሰዎች ሲዝንዝኖችም የነበሩ ናቸው ማን ያውቃል። መንግስት በሚይዙ ጊዜ የእነሱ ፓስፖርት ወሮሮ ኢትዮጵያ ናችሁ ተብሎ እንደገና የመባላቸው ማን ያውቃል። የሚያውቅ ሰው ማንም የለም። አንዳርጋቸው ጽጌ ለኢትዮጵያ ህዝብ እየታገለ ያለ ሰው ነው። የውጭ ሀገር ሲቲዝንሺፕ ቢኖረው ስለ ሀገሩ ኬራ ያርግ ማለት አይደለም ምንም ስሜት አይኖረውም፣ ማለት አይቻልም። ያንንም ደግሞ የብሪቲሽ መንግስት አይፈቀድልም፣ ሊለውም አይችልም። አገሩ ስለሆነ የተወለደበት ስለሆነ ለህዝቡ ነጻነት፣ ለፕሬስ ነጻነት፣ ለሁሉም የሚታገል ሰው ስለሆነ ነው እንጂ አሸባሪ ተብሎ የሚታሰር ሰውም አልነበረ። እንደ መሰለኝ አሸባሪዎቹ ራሳቸው ናቸው በሽብር ስም ሁሉንም ጀኔራሊስቱንም ምኑንም በተፈቀደላቸው የፍርድ ቤት እንትን እያሰሩ ያሉት። ይሄ እንግዲህ የአድማጫችን የግል አስተያየት ነው። እራሱ የኢትዮጵያ መንግስት ነው የሚያሸብረው፣ ነው የሚለው። ለመንደርደር አድማጫችን የተጠቀሙት ጠቅላይ ሚኒስትሩን ጠቅሰው የተናገሩትን እንደው ለመድገም ያህል በዚህ ባለፈው ሳምንት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለጋዜጠኞች መግለጫ ሲሰጡ ማንም ሰው ዜግነት ጀርባ ወይንም ደግሞ በማንኛቸው ሙያ በጋዜጠኝነት ሙያ ስር ተደብቆ ሊቀር አይችልም። አሸባሪዎችን አሳደንን ይዛለን የሚል መልስ ሰጥተዋል። ጋዜጠኞች አዎ እንግዲህ ሁለት ነገሮች ልናገር በዚህ የተነሳ አንደኛው ስለ ህወት አንስቷል። ጠያቂው ድሮ ሲታገሉ የነበሩትን ውጭ ሆነው አንዳንዶቹ የሌላ የሌላ ሀገር ፓስፖርት ይዘው መዞሪያና መጠለያ አድርገው ሲታገሉ ነበር። እንግዲህ ሽብርተኛ ሽብርተኛ ማን ነው የሚለው አስቸጋሪ ጥያቄ ነው። እንዲያውም በዓለም አቀፍ ስምምነት የለም። ስምምነት ስለሌለ የዓለም አቀፍ ህግ የለም ሽብርተኛ ማን ነው የሚለው። ስለዚህ ብዙ አገሮች የራሳቸውን ህግ ይደነግጋሉ። ሽብርተኛ እንዲህ ነው እንዲህ አይደለም፣ ይህን ሽብርተኛ እንለዋለን እያሉ ይደነግጋሉ። ይህን ርዕስ ጠለቅ አድርገች ስትመለከች ወይም ሲመለከቱት ሽብርተኛ ማለት ምንድን ነው ብለ ሲጠይቅ አንዳንድ ጊዜ የአንዱ ሽብርተኛ የሌላው ነጻ አውጪ ነው። እንዲያውም ማንዴላ ለብዙ ጊዜ በነጭ መንግስት፣ በደቡብ አፍሪካ ብቻ ሳይሆን በአሜሪካ ሽብርተኛ ተብሎ እዚህ መግባት አይችልም ነበር። እንግዲህ ለአንዱ ታጋይ ሌላው ሽብርተኛ ይሆናል። እንዲያውም አንዱ ታጋይ ነኝ ብሎ ሲናገር የኖረ ስልጣን ሲይዝ ሌላውን ተቀናቃኝ ሽብርተኛ ይላል። ደግሞ ሌላ ነገር አለ። ሁለተኛ ነገር የዓለም አቀፍ ስምምነት በዚህ በሽብርተኝነት የሌለው ምንድን ነው? አንዳንዶች ምን ይላሉ? ወይ እንግዲህ አንዳንዶችን ሰዎችና ቡድኖች ሽብርተኞች ናቸው እያልን ለመጥራት ከቻልን መንግስት ሽብርተኝነትን ከፈጸመ ለምን ሽብርተኛ አንልም? ብለው ያወራሉ። እንዳልሁት ብዙ ጭቅጭቅ ስላለ የዓለም አቀፍ ስምምነት የለም። እያንዳንዱ መንግስት የፈለገውን ይሄ ሽብርተኛ ነው፣ ይሄ ሽብርተኛ አይደለም እያለ ይጽፋል። ብዙ ጊዜ ሲታይ ግን የሚደረገው ነገር በተለይ ዴሞክራሲ ባልሰፈነባቸው ሀገሮች ውስጥ የሚደረገው ነገር ምንድን ነው? ተቀናቃኝና ነጻ ፕሬስ ወይም የብዙሀን መገናኛ የማይፈለግ ነገር፣ መንግስትን ተጻሮ የሚናገር ነገር ሲጽፉ እንደዚህ ያሉ ሽብርተኞች ናቸው ብለው የሚሰይሙበት ሁኔታ ሁኗ። እሺ ፕሮፌሰር አድነው ነው ወደ ቀጣዩ ጥያቄ እንሂድና ሌሎችን ደግሞ በኢሜይል የመጡትን እናነሳለን። ጠናስትሬ ለፕሮፌሰሩ ስለ አቶ አንዳርጋቸው ወደ ኢትዮጵያ መተላለፍ ጥያቄዎችም የሚከተሉት ናቸው። አንዳንድ ሰዎች ከመናደድም የሆነ አላቅም ወይም ትክክል ሆነው ይሄ ሬንዴሽን ነው እንጂ ኤክስትራዲሽን አይደለም ጠለፋ ነው የሚሉ ሰዎች አሉ። በእርግጥ ያቶ አንዳርጋቸው ከየመን ወደ ኢትዮጵያ መተላለፍ ሬንዴሽን ነው ጠለፋ ነው ወይስ ኤክስትራዲሽን ነው? ነው ሁለተኛው ጥያቄ ከፖለቲካው አንጻር ሳይሆን ከህግ አኳያ ኤክስትራዲሽን የሚለውን ውል ብቻ ወስደን ሁለት አገሮች የሞት ቅጣት ያለባቸውም ሆነ የሰቆቃ ይፈጸምባቸው የሚባሉ አገሮች ውል ሊዋሉ የኤክስትራዲሽን ውል ሊዋሉ አይችሉም ወይ? ይሄ ውል ለምሳሌ በኢትዮጵያና በአሜሪካ መካከል ሳይሆን በየመንና በኢትዮጵያ መካከል ነውና ሁለቱም በሰቆቃም ሆነ በሞት ፍርድ የሚታሙ ሀገሮች ናቸው። ሁለቱም ቢያካክዱም ይህንን መዋዋል አይችሉም ወይ ነው። ሶስተኛው የዓለም አቀፍ ሕግ ሁልጊዜ የሚጠቀስ ነገር አለ። የጄኔቫ ኮንቬንሽን ይባላል። የጄኔቫ ኮንቬንሽን በመሰረቱ የሚጠቀሰው የትኛው ነው? ከተጠቀሰ ደግሞ ሁለቱ ሀገሮች ወይም ከሁለቱ አንዱ ያልፈረሙ ከሆኑ ያንን የጄኔቫ ኮንቬንሽን በዛ ይገደዳሉ ወይ የሚል ነው። መጀመሪያ ጥያቄዎችን ከመመለሴ በፊት የኤክስትራዲሽን የሚለውን ነገር ትንሽ ልዘርዝረው። እሱን የሚገልጽ በቂ የአማርኛ ቃል አላገኘሁም። ነገሩ ምንድን ነው? በወንጀል ትፈልጋለህ ብሎ አንድን ሰው አንድ ሀገር ሌላ ሀገር ማስተላለፉ ነው። እንግዲህ ጠያቂው እንደተናገሩት በአጠቃላይ አንድ ሀገር አንድን ሰው አሳልፎ ለመስጠት የሚችለው በሁለት ሀገሮች መካከል የተፈራረሙት ውል ወይም ስምምነት ሲኖር ነው። ስምምነት ከሌለ ይዘህ አስረክብ የሚል ግዴታ ያለ ማስረከቡም ትክክል ላይሆን ይችላል፣ ገልጣለሁ በኋላ ሁለተኛ ነገር የሁለት ሀገሮች ስምምነት ምን ወንጀል የፈጸመ ይያዛል ይተላለፋል ብሎ ይዘረዝራሉ። ይሄ ይሄ ቢሆን ይሄ ቢሆን ይዘረዝራሉ። ነገር ግን እረ ይሄ ዋና ነጥብ ነው። የዓለም አቀፍ ሕጎች ዝርዝሮቹን ይገድባሉ። ይህ ማለት ሁለት ሀገሮች የፈለጉትን ወንጀል ሁሉ ማስፈር አይችሉም። አንድ ጠያቂው እንደተናገሩት አንድ ሰው ለምሳሌ በቀለሙ በዜግነቱ ወይም በፖለቲካ እምነቱ ከተወነጀለ አሳልፋቸው አትስጡ ይላሉ። በፖለቲካ እምነቱ ብቻ ሳይሆን በፖለቲካ ተግባሩ፣ ድርጊቱ ከተወነጀለ አሳልፋቸው አትስጡ ይላሉ። የፖለቲካ ተግብረ ማለት አንድ ሰው የፖለቲካ ለውጥ ለማምጣት በሚያደርገው የፖለቲካ ተሳትፎ ድርጊት ድርጊት ማለት ነው። ሰውዬው በሚገባ በፖለቲካ ባይሆንም በሚገባ በሌላ ወንጀል ቢወነጀልም አሳልፎ የማይሰጥበት ሁኔታ አለ። ይህ ሰው ተቀባዩ መንግስት እስር ቤት በአሰቃቂ ሁኔታ ያሰቃየዋል፣ ቶርቸር ማለት ነው። እንደዚህ የሚያሳስብ ሁኔታዊ መረጃ ካለ የዓለም አቀፍ ህግ አሳልፋችሁ አትስጡ ይላል። የቶርቸር ቶርቸር ኮንቬንሽን ይባላል። የዓለም አቀፍ የፀረ ስቃይ ስምምነትን እንበለው በአንቀጽ ሶስት ላይ ምን ይላል? ሰውየው ተላልፎ ቢሰጥ ተቀባዩ ሰውየውን የጠና ስቃይ ሊያደርስበት ይችላል ብላችሁ ካመናችሁ አሳልፎ የሚሰጠው ማለት ነው። የያዥ ሀገር አስተላልፎ እንዳይሰጥ ይላል። እንግዲህ ኢትዮጵያና የመን ይህን የጸረ ስቃይ ስምምነት ፈርመው አጽድቀዋል። ይህ ማለት ስምምነቱ የሚከለክለውን ድርጊት መፈጸም አይችሉም ማለት ነው። እንግዲህ ወደ ዳርቷ እንዳርጋችሁ እንምጣ በየመንና በኢትዮጵያ መካከል ወንጀለኛ ነህ ተብሎ የተከሰሰ አስረክብ የሚል የተጻፈ ስምምነት ይኖር አይኖር አናውቅም፣ አላውቅም። ኢትዮጵያ አለ ይላል፣ የመን አለ ይላል። ነገር ግን በይፋ የታየ ነገር የለም። ስምምነት ሳይሆን እዚህ ላይ ላቋርጦት፣ ፕሮፌሰር አድ ነው። እነዚህ ነገሮች በተለምዶ ይታያሉ። የሁለት ሀገር ስምምነቶች የሁለቱ ሚስጥር ሊሆኑ አይችሉም። ማንኛውም ሰው ገልጦ ፈልጎ መርምሮ የሚደርስባቸው ነጥቦች ናቸው። መታወቅ አለባቸው እንጂ ሰውዬው ለምሳሌ በዚህ በተጻፈው ሕግ አሳልፋችሁ ልትሰጡኝ አትችሉም ብሎ እሱን ሊቋቋም ቢፈልግ በምንድን ነው የሚቋቋመው? ካልታወቀ ካልታወቀ መቋቋሚያ የለውም። በእውነቱን ልመለስና የስምምነት ነገር ከሌለ ዝም ብለው እንፈልገዋለን ብለው የመንና ኢትዮጵያ በዚያውኑ ተስማምተው ሳይጻፍ ማለት ነው አስተላልፈው ከሆነ ይህ እፈና ነው እንጂ ህጋዊ ማስተላለፍ አይደለም። ለሁለተኛ አቶ አንዳርጋቸው የተከሰሰበት ወንጀል የተከሰሱበት ወንጀል በአደባባይ ሽብርትነት ነው ከማለት ይልቅ ምን ይሆን ሽብርተኛነት ያስባለው ብለን ብትጠይቅ በግልጽና በአደባባይ የተዘረዘረ ነገር የለም። እንደዚህ ስለሆነ ጉዳዩን የሚከታተለው ህዝብ ይህማ የፖለቲካ ወንጀልን ሰራህ ተብሎ የተሰደደ ወይም አሳልፎ የሰጠ ብሎ ቢያስብና ቢደመድም አይፈረድበትም። በብዙ አቅጣጫ እንደምናየው ማለት እስር ቤት የነበሩ ሲናገሩ፣ የአለም አቀፍ የሰብአዊ መብቶች ቋሚዎች ተከራካሪዎች እንደሚጽፉት ከሆነ የኢትዮጵያ አስተዳደር አንዳንድ እስረኞችን በተለይ የፖለቲካ ተቀናቃኞችን አሰቃይቷል፣ ያሰቃያል ይላሉ። የመን መንግስት ይህን አያውቅም ብዬ አልገምትም። እንዲህ ከሆነ የመን መንግስት አቶ አንዳርጋቸውን አሳልፎ መስጠቱ የአለም አቀፍ የጸረ ስቃይ ስምምነት ያወገዘውን አድርጓል ማለት ነው። እኔ እዚህ ላይ አንድ ሁለት ተከታይ ጥያቄ አለኝ። የአድማጫችንን ጥያቄ መልሰዋል። እኔ እንደማየው ከሆነ ኤክስትራዲክሽን ሳይሆን ሬንዴሽን ነው የሚለው አዝማሚያ ነው የያዙት። እንግዲህ በሌላ በኩል የኢትዮጵያ መንግስት ማስረጃ ብሎ ያቀረበው አቶ አንዳርጋቸው ጽጌን በቴሌቪዥን አቅርቦ ለሕዝብ ሲያስረዳ ካሁን በፊት በሳቸው አሰልጣኝነት ወይንም በሳቸው ቀስቃሽነት ኢትዮጵያ ውስጥ ቦምብ አፈነዱ፣ ጥፋት አጠፉ ያላቸውን ስሞች ዘርዝሯል። ከራሱ ደህንነት አንጻር ይሄንን ማድረግ ይችላሉ። ሌላው ደግሞ በተለይ የመንና ኢትዮጵያ በግልጽ ይህንን ውል መፈራረማቸው ካልታወቀ በግልጽ መታየት ከኖረበት የሚዳኛቸው የዓለም ህግ ወይም የዓለም ኃይል አለ። አንድ የዳኛ አካል አለ። የዓለም ህግ ወይም የዓለም ዳኛ የለም። ያው እንግዲህ የሰብአዊ መብት ደጋፊዎች ቡድኖች በተለያየ መንገድ ሌላ ሀገሮችና መንግስቶች ተጽዕኖ ሊያደርጉባቸው ይመራል፣ እንጂ የለም እንዲህ አድርጋችኋል ብሎ ፍርድ ቤት የሚያቀርባቸው የለም። ነገር ግን አለም አቀፍን ህግ ጥሳችኋል ብሎ ሊናገርና መንግስትም ተጽዕኖ ሊያደርስባቸው ይችላል፣ መሆንም አለበት። ቀደም ያለውን ሐሳቤን ሰምተዋል። እዛ ላይ መንግስት የህዝቡን ህልውና ደህንነት የመጠበቅ ግዴታና ኃላፊነት አለበት እና አንድ ሰው ሰላማዊውን ሰልፍ ለመግደል ካሰበ፣ ቦምብ ካፈነዳ የሚታሰርበት ብዙ ህግ አለ። እነሱ ህጎች ተጠቅሰው በእነሱ ህጎች ሊታሰር ይችላል። ግን ነገሩ እንግዲህ ምንድን ነው? እንደዚህ ያለ ማስረጃ አለው ወይ? መናገር እና ማስረጃ መስጠት የተለያዩ ነገሮች ናቸው። ማስረጃው ምን ይሆን? ማስረጃው በአደባባይ ሊወጣ ይችላል ወይ? ማስረጃው ለተከሰሱ ጠበቃዎች ይተላለፋል ወይ? ማስረጃው ህዝቡ ያየዋል ወይ? እና ህዝቡ ይበቃል አይበቃም ብሎ ለመፍረድ ይችላል ወይ? ጥያቄዎቹ እነሱ ናቸው እንጂ እንዳልሁት የአንድ ሀገር መንግስት የህዝቡን ህልውናና ደህንነት የመጠበቅ ግዴታና ኃላፊነት አለበት። በአንዳንድ ሀገሮች የሚታየው ግን ኢትዮጵያን ጨምሮ ማለት ነው፣ መሪዎች የሚጻረራቸውን፣ የሚቀናቀናቸውን ሁሉ አንተማ ሽብርተኛ ነህ ወይም የሽብርተኛ ደጋፊ ነህ ሀገሪቱን ለመመጥበጥና ለመገለባበት ተነስተሃል በማለት ሽብርተኝነት ማፈኛና ማሰራሪያ ሆኗል። ይህ ለማንም አይጠቅምም። አገሪቱ የምትበጠበጠው ህዝቡ የሰላማዊ የሰላማዊ መታገያው መንገዱ ሁሉ ሲደፈንበት ሌላ መታገያ እንዲፈልግ ሲገደድ ነው። አንዳንድ ጊዜ መንግስት አስተዳዳሪዎች የእነሱ ስልጣንና ህልውና የአገሪቱ ህልውና ይመስላቸዋል። እሺ፣ ለማስታወስ ያህል አድማጮቻችን ጥያቄዎቻችንን የሚመልሱልን በእውቁ የኒው ኦርሊንስ ዩኒቨርሲቲ በቱሌን የህግና የህገ መንግስት ፕሮፌሰር አድነው አዲስ ናቸው። ወደ ጥያቄዎቻችን እናልፋለን። እንደምን አላችሁ። ዛሬ ለምታነጋግሯቸው እንግዳ የእኔ ጥያቄ አቶ አንዳርጋቸው ጥጌ የኢትዮጵያ መንግስት ለመግደል ምናልባት ምናልባት ያህል ችሎታ እንዳለው እምለው እንደሱ ነው፣ እና የእንግሊዝ ዜግነት ስላላቸው እንዴት አንድ ሀገር የሌላ ዜጋ ይገላል? ሕጉም አይፈቅድም። ጣቷ አንዳርጋቸው ልጅነትን ቀይረዋል። አመሰግናለሁ። እንግዲህ ይሄ ደግሞ ሌላው ግልባጭ ጥያቄ ነው። ሌላ እንዲሁ አባ ቶቢያ ብለው ጥያቄ ላኩልን። ሰው እንግሊዛዊውን አንዳርጋቸውን ጽጌ በተመለከተ ውሉን ከተዋዋሉት ከኢትዮጵያና የመን ሌላ እንግሊዝ በቀጥታ ስለሚመለከታት ውሉ ላይ ምን አይነት ለውጥ ያመጣል? ይላሉ። የአቶ አንዳርጋቸው ጽጌ የእንግሊዝ ዜግነት ውሉ ላይ ምን ለውጥ ያመጣል ነው የሚሉት። እንግሊዝ ምን ማድረግ አለባት? አዎ እንደገለጽነው ሁሉ አቶ አንዳርጋቸው አርጋቸው የታላቋ ብሪታንያ ዜጋ ናቸው ብለናል። እንግዲህ አንድ ሀገር ዜጋው በሌላ ሀገር ሲያዝበት የዜጋውን መብቶች ለማስጠበቅ ግዴታ አለበት። የመንግስት አንድ ዋና ተግባር በውጭም ሆነ በሀገር ውስጥ ያሉትን ዜጎቹን በደህንነትና በህልውና መጠበቅ ነው። እንግዲህ በብሪታንያ ምን ልታደረግ ትችላለች ተብሎ የተጠየቀው መልሱ ትንሽ የተወሳሰበ ነው። አንድ ነገር ልታደርግ የምትችለው ብሪታንያ ምንድን ነው ዜጋዬን ለማየት እፈልጋለሁና ፈቀድ ሊያው ምን እንደሆነ፣ ምን እንደሚፈልግ፣ ምን እንደተደረገ ለመጠየቅ እንፈልጋለን ብሎ አገር ሊጠይቅ ይችላል። ደግሞ እበብታለሁ። እንዲያውም የመን አቶ አንዳርጋቸው በየመን ተይዘው ሳሉ የብሪታንያ መንግስት የመንን አቶ አንዳርጋቸውን ዜጋችንን ለማየትና ለማነጋገር እንፈልጋለን ብለው ቢጠይቁ መብት ነበራቸው። ይጠይቁ አይጠይቁ አላውቅም። ግልጽ ለማድረግ ያህል እንግዲህ ከሂውማን ራይትስ ዋች እንደሰማ ነው በደቂቃዎች ውስጥ ነው አቶ አንዳርጋቸው ጽጌ ወደ ኢትዮጵያ ጸጥታ ኃይሎች የተላለፉት። ያ ማለት እንግሊዞች ያውቃሉ አያውቁም የሚለውን መልስ እኔም አላውቅም። ነገር ግን ሂውማን ራይትስ ዋች ሰዎች እንደ መረጃ ያገኘ ነው። በደቂቃዎች ውስጥ ነው። ልክ አውሮፕላናቸው እንዳረፈ ነው የተወሰዱት። አዎ እንግዲህ ይህ ከሆነ እድልም አልተገኘም ማለት ነው። በፍጥነት አቶ አንዳርጋቸው አስተላልፈው ከተሰጡ ደግሞ ቅድም ያልነውን ነገር መልሶ ያየዋል። ይህም ማለት በሕግ በሕግ ተይዞ ወይም በሕግ የተወሰነ ነገር አይደለም ማለት ነው። ዝም ብሎ ብድግ አድርጎ ለሰው አስተላልፎ ከተሰጠ እና ጥያቄው የሚለው ምን ማን ሊያድነው ይችላል ነው። ትልቋ ብሪታንያ ትልቅ ብዙ ነገር ልታደርግ ትችላለች። የብሪታንያ ዜጋ ስለሆነ የኢትዮጵያ መንግስት ተጽዕኖ ለማድረግ ይቻላል። አሜሪካም ቢሆን ተጽዕኖ ለማድረግ ይችላል። እንግዲህ ስለ እሳቸው የሚያስብ ህዝብ ሁሉ እንግዲህ በየሀገሩ ያለውን መንግስትና አስተዳዳሪዎች ይህንን ነገር እንዲመለከቱት መገፋፋት ነው። ፕሮፌሰር አድነው ተከታይ ጥያቄ አለኝ። የአሜሪካን ስም አንስተዋል። ዩናይትድ ስቴትስና የኢትዮጵያ መንግስት ዎር ኦን ቴረር የሚል ስምምነት ተፈራርመዋል። እርግጥ እርስዎ ቀደም ብለው እንደጠቀሱትም በጣም ብዙ አድማጮች እንደሚሉትም የአንደኛው ታጋይ የሌላው አሸባሪ የሆነበት ሁኔታ አለ እና ያ የአሜሪካና የኢትዮጵያ መንግስት የተዋሉት የጸረ ሽብር ህግ ምንም እንኳን የአሜሪካ መንግስት በየአመቱ በሚያወጣው የሰብአዊ መብት ሪፖርቱ ኢትዮጵያ ውስጥ ሰቆቃ እንደሚፈጸም፣ ሰላማዊ የፖለቲካ እንቅስቃሴ የሚያደርጉ የፖለቲካ ፓርቲዎች መነቃነቅ እንደማይችሉ በራሱ የሰብአዊ መብት ሪፖርት ቢያወጣም። በሌላ በኩል ደግሞ ይሄ ወሮን ቴረር ወይንም የጸረ ሽብር የጸረ አሸባሪዎች ህግ ስምምነት አላቸው ሁለቱ አገሮች። ከዛ አንጻር እንዴት ልንመለከተው እንችላለን? የአቶ አንዳርጋቸው ጽጌን ሁኔታ ወሮን ቴረር እንግዲህ፣ በሽብርተኝነት ላይ ጦርነት ብለን እንለፈው። በሽብርተኝነት ጦርነት ማወጅ የሚለው መፎከሪያ ወይም አስተሳሰብ እንደምታውቁቱ በአሜሪካ ከአስራ አራት ዓመት በፊት በመስከረም አንድ ኒውዮርክ ላይ በደረሰው የአውሮፕላን ድብዳቤ መልክ የጀመረ ነው። እዚያ ጊዜ ጀምሮ ብዙ ሀገሮች ብርተኝነት ማውደም አለብን እያሉ ብዙ መመሪያዎች፣ አዋጆች አውጥተዋል። ግን ከእነርሱ አንዷ ኢትዮጵያ ነች። ኢትዮጵያ ጸረ ሽብርተኛ የሚባል አዋጅ ታውጇል። ኢትዮጵያም ብትሆን አሜሪካ ሽብርተኛ እየተባለ ፖለቲካ ተቀናቃኞቹን እና ነጻ ፕሬስ አሳታሚዎችና ጋዜጠኞችን ሊያስሩ ይችላሉ የሚል ነገር የለም። እንዳልሁት ምን አይነት ስምምነት እንዳላቸው አላውቅም። አሜሪካ እንደሚታወቀው ሁሉ ምናህን አንዳንድ ጊዜም ኧረ ብዙ ጊዜ ብትሳሳትም ሕጉ የሚለው አሰቃቂ ነገር ከሰው አታድርስ ነው የሚል። ሕጉ የሚለው በፖለቲካ በኩል ያለን ሰው ጥፋት ካላጠፋ በቀር አትሰር፣ አትወንጅል ነው የሚል። አሜሪካ ከኢትዮጵያ ጋር ይህንን የሚያፈርስ ስምምነት ካረገች ትክክል ነገር አይደለም። ስምምነት ታደርጋለች ብዬ አልገምትም። አንድ ሁለት ጥያቄዎች አሉኝ ማጠቃለያ እና ብዙ ጊዜ በፕሮግራማችን ሴቶች እንዲሳተፉ እንገፋፋለንና የማህሌትን ጥያቄ ሳላቀርብ እንዳላልፍ ነው። የአቶ አንዳርጋቸው ቤተሰቦችና ደጋፊዎች ምን ሊያደርጉ ይችላሉ ህጋዊ በሆነ መንገድ? እንዲሁም ደግሞ እንግዲህ ቀደም ብለው መልሰው አልመሰለኝ። ይሄንን የምን ይሄንን የመንግስታቱን ድርጅት የጸረ ሰቆቃ ህግ ከጣሰች በምን መልኩ ነው ልትቀጣ የምትችለው ትላለች እንግዲህ፣ አማራጭ ያለው ምንድን ነው? ቅድም እንደተናገርሁት የብሪታንያን መንግስት የአሜሪካን መንግስት በኢትዮጵያ መንግስት ላይ ተጽዕኖ እንዲያደርጉ መገፋፋት ነው። የብሪታንያ መንግስት የበለጠ ተሳትፎ ማድረግ አለበት፣ ዜጋ ስለሆነ አቶ አንዳርጋቸው ዜጋ ስለሆኑ። ግን አሜሪካ መንግስት ከኢትዮጵያ መንግስት ጋር ግንኙነት ስላለው እርዳታም በኩል የአሜሪካ መንግስት እጁን ስለሚዘረጋ እጃቸውን ስዘረጉ የሰብአዊ መብት መጠበቁንና ለመጠበቁን እያያችሁ ዘርጉ ብሎ የአሜሪካን መንግስት መጠየቅ ያስፈልጋል። መጠየቅ ስል እንግዲህ አንድ ሰው አይደለም፣ ሁለት ሰው አይደለም፣ ህዝብ አንድ ላይ ሆኖ ድምፁን ማሰማት ያስፈልገዋል። እንደዚሁም በየአገሩ አሉ እንግዲህ። እሺ፣ ፕሮፌሰር አድነው አዲስ፣ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። The Voice of America, Washington.